the voice of America. የፈረንሳዩ ፕሬዝዳንታዊ ምርጫ የመጀመሪያ ዙር ውድድር ውጤቶች የግራም ሆነ የቀኝ ዘመም ፖለቲከኛ ሳይሆኑ መካከለኛ አቋም የሚከተሉት ኢማኑኤል ማርኮንና ብሔርተኛዋና የስደተኞች ጉዳይ ተቃዋሚዋ ማሪን ለፔ ከሁለት ሳምንታት በኋላ ለሚካሄድ ሁለተኛ ዙር ምርጫ ውድድር እየተሰናዱ ነው። ተንታኞች ይህን ሂደት በፈረንሳይ የፖለቲካ ነውጥ ሲሉ ጠርተውታል። በዛሬው እለት ይፋ የተደረጉ ውጤቶች ማርኮን ሀያ ሶስት ነጥብ ስምንት በመቶ ሲያገኙ ለፔን ሀያ አንድ ነጥብ አምስት በመቶ ድምፅ ማግኘታቸውን ያሳያሉ። የአሜሪካ ድምፁ የአውሮፓ ጉዳዮች ዘጋቢ ሉዊስ ራሚሬስ ተከታዩን አድርሶናል። ሰለሞን ክፍሌ ይዞ ቀርበዋል። በትክክል ሊሆን የሚችል ጉዳይ ሆኗል። ማሪን ለፔን ቀጣዩዋ የፈረንሳይ ፕሬዝደንት ለመሆን ወደሚያስችላቸው የመጨረሻው ዙር ምርጫ ተሸጋግረዋል። ማሪን ለፔን የፈረንሳይን ሕዝብ ከእነዚህ ሁሉ ነገር መቆጣጠር ከሚፈልጉ ባለስልጣኖች ነጻ የማውጫ ጊዜው አሁን ነው። አሁን ምክንያቱም እኔ የሕዝብ ተወካይ ነኝ። ለፔን ቀደም ሲል ብዙ ድምፅ በማግኘት በቅርበት ይቀናቀናቸው የነበሩት የ39 ዓመት ዕድሜ ያላቸው የኢኮኖሚ ሚኒስትር ኢማኑዌል ማክሮን ነበሩ። ብዙም የሕዝብ ድጋፍ ከሌለው ከሶሻሊስት ፓርቲው ፕሬዚደንት ፍራንሷ ሆላንድ ጎን ተሰለፉ። ያን በማድረጋቸውም እርሳቸውና ደጋፊዎቻቸው በአንድ ዓመት ጊዜ ውስጥ ፈረንሳይን ሙሉ በሙሉ መለወጥ እንደቻሉ ማክሮን ይናገራሉ። በዘመናዊቷ ሪፑብሊክ በፕሬዝደንታዊ ምርጫ እየመሩ ያሉት ተፎካካሪዎች ለመጀመሪያ ጊዜ ዋና ከሚባሉት ፓርቲዎች ውስጥ ያልሆኑ በመሆናቸው በፈረንሳይ የፖለቲካ ነውጥ ተብሏል። ለፔን ፕሬዝደንት ሊሆኑ የመቻላቸው ዜናም የግራ ክንፍ ተቃዋሚ ቁጡ ሰልፈኞችን ወደ ፓሪስ ጎዳናዎች አስወጥቶ ከፖሊሶች ጋር ግጭት ተፈጥሯል። ተንታኞች የሚሉት የከተማ ድምፅ ሰጪዎች ድጋፋቸውን ለሌፔን የሰጡበት ምክንያት የቆየው የሀገሪቱ ፖለቲካ ስላስቆጣቸው ነው። የፖለቲካ ተንታኙ ቶማስ ገኖል ያስረዳሉ። አንዳንዶቹ በደስታ በመዋጣቸው የተነሳ ብቻ ነው ድምፅ የሰጧቸው፣ ሌሎች ደግሞ አሁን በሀገሪቱ ያሉትን ፖለቲከኞች በመጥላታቸው ምክንያት ነው ይላሉ። ለፔን በተለይ የአብዛኞቹን ሙስሊም ስደተኞች ወደ ፈረንሳይ መግባት ለማስቆም ይፈልጋሉ። እጩ ፕሬዝደንቷ ፈረንሳይ ከአውሮፓ ኅብረት አባልነቷ እንድትወጣና ተጨማሪ ሥራ ለዜጎቻቸው እንዲሰጥም ይሻሉ። ማክሮን ግን የንግድ ልውውጥ ደጋፊ ናቸው። በአውሮፓ ኅብረት አባልነት መቆየትንም ይደግፋሉ። ደጋፊዎቻቸው ደግሞ የከተሜ መካከለኛና ከፍተኛ ገቢ ያላቸው ናቸው። በዚህም ተባለ በዚያ ግን የፈረንሳይ ዜጎች ትላንት እሁድ ለለውጥ ድምፅ ሰጥተዋል። ከአስራ አምስት ቀናት በኋላም በፈረንሳይ አዲስ ቀን ይሆናል።